በኢትዮጵያ አንዳንድ አካባቢዎች ከዓመት በላይ የዘለቀውን ጸረ መንግስት የተቃውሞ እንቅስቃሴ ተከትሎ በሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀበት ካለፈው መስከረም ወር ጀምሮ በሺህ የሚቆጠሩ ሰዎች ሁከት በማነሳሳት ተጠርጥረው ለስር ተዳርገው ነበር። አዋጁን ለማስፈጸም የተቋቋመው የኮማንድ ፖስት ጽፈት ቤት ተጠርጣሪዎቹ በተለያዩ ዙሮች የተሃድሶ ስልጠና እንዲያገኙ በማድረግ ወደ ህብረተሰቡ እንዲቀላቀሉ አደርጋለሁ ማለቱን የተለያዩ ዘገባዎች ያመለክታሉ። በዚህም መሰረት ከአንድ ወር በፊት ኮማንድ ፖስቱ ከዘጠኝ ሺ በላይ ሰዎችን ከእስር ነጻ ያደረገ ሲሆን በዛሬው ዕለት ደግሞ ሁለተኛውን ዙር የተሃድሶ ስልጠና ተከታትለዋል የተባሉ ከ11 ሺ በላይ ተጠርጣሪዎች ከእስር መለቀቃቸውን የመንግስት ኮሚኒኬሽን ጽፈት ቤት ይፋ አድርጓል። የጽፈት ቤቱ የህዝብ ግንኙ ስምምነት ኃላፊ አቶ መሐመድ ሰይድ ለዶቼ ቬለ እንደገለጹት በሰንቀሌ በይርጋለም በጦላይና በብርሸለቆ የሚገኙ ተጠርጣሪዎች በሀገሪቱ ህገ መንግስት እና በሌሎች ርዕሶች ስልጠና ወስደው በዛሬ ዕለት ተለቀዋል አስራ አንድ ሺ ሶስት መቶ አምሳ ሁለት የሚጠጉ ሰልጣኞች ከብር ሸለቆ ከጦላይ ከዝዋ የሚገኘው ከአቦስቶ ማሰልጠኛ ጣቢያዎች ስልጠናቸውን አጠናቀው ስልጠና ርዕሶቹን ይታወቁ ናቸው በህገ መንግስት ዙሪያ ግልጽነት የመፍጠር ጉዳይ ነው። ኢትዮጵያ ያዘቻቸው ዋና ዋና እቅዶች ምን እንደሆኑ እና የወጣቱ ሚና በዚህ ረገድ ምን መሆን እንዳለበት፣ በባለፈውም የነበረው ሁከት ደግሞ በዛ መልኩ መደገም የለበትም፣ እድገታችን መደናቀፍ የለበትም። ማንኛውም ዜጋ ደግሞ ጥያቄ ካለው ሰላማዊ በሆነ መልኩ ህገ መንግስቱ በሚፈቅድለት መልኩ ማንኛውንም ጥያቄ የማንሳት መብቱ በህገ መንግስቱ እውቅና ያገኘ ጉዳይ ስለሆነ ይህንን ማንም ሊቀለብሰው እንደማይችል ስልጠና ተሰጥቷቸው ትናንትና ዛሬ ይለቅቃሉ በሚለው መሰረት ዛሬ ተለቀዋል። ስልጠናው በተለያየ መልኩ በሁከት ተሳትፈዋል የተባሉ ሰዎችን የማስተማርና የማረም አላማ ብቻ ነበረው ያሉት ኃላፊው፣ በመሆኑም በመንግስት ስራ ላይ ያሉ ተጠርጥረው በቁጥጥር ስር የዋሉ የመንግስት ሰራተኞችና ሌሎችም ወደ መደበኛ የስራ ገበታቸው እንደሚመለሱ ኃላፊው ተናግረዋል። በተለያየ መልኩ በሁከት የተሳተፉ በነበረው ረብሻ በሌሎች አጀንዳ ተጠልፈው ጭምር ምንም ባላቀዱበት ሁኔታ ባላሰቡበት ሁኔታ አብዛኛው በዚህ መልኩ የተሳተፈ በመሆኑ እነዚህ ወገኖቻችን የተለያዩ ስልጠናዎችን ወስደው ታድሰው በህገ መንግስቱ ዙሪያ ንቃት ተፈጥሮላቸው ህብረተሰብ ውስጥ ደግሞ ተቀላቅለው ገንቢ የሆነ ሚና ህብረተሰብ ውስጥ እንዲጫወቱ የማድረግ ነው አልትሜት ጎሉ። ስለዚህ በዚህ መሰረት የመንግስት ሰራተኞችም የነበሩ ካሉ ስልጠናቸውን ጨርሰው ወደ መንግስት ስራቸው የትኛውም ክልል ላይ ያሉት ወደ መንግስት ስራቸው ይቀላቀላሉ ማለት ነው። ተቃውሞውን ተከትሎ በሀገሪቱ የተደነገገውን የስድስት ወራት የአስቸኳይ ጊዜ አዋጅ በተቀመጠለት ጊዜ ሰሌዳ ይጠናቀቃል ወይ ብለን ላነሳንላቸው ጥያቄ አዋጁ በህዝብና በመንግስት ወደፊት ይወሰናል ሲሉ አቶ መሐመድ ሰይድ ተናግረዋል። የአስቸኳይ ጊዜ አዋጁ መቼ ነው መነሳት ያለበት የሚለውም ህዝብና መንግስት ተወያይቶ ነው የሚወስነው። በትክክል ሁሉም ተናዊ በሆነ መልኩ ግቦቹን አሳክቷል ወይ፣ በዚህ መልኩ ደግሞ ህብረተሰቡ ያረጋግጣል ወይ። አሁን የሰላም ባለቤቱ እሱ ነው፣ ህብረተሰቡ ነው። በመከላከያ በፖሊስ ምናምን የሚመጣ ሰላም የለም፣ የመጣ ሰላምም የለም። ህብረተሰቡ በጣም ተባባሪ የሆነ ሰላሙ የኔ ነው ብሎ ነው የተንቀሳቀሰው እና በዚህ ነገር ምንድን ያለው የሚለው ነገር ከህብረተሰቡ ጋር በጋራ ከተገመ በኋላ የሚወሰን ውሳኔ ነው የሚሆነው ማለት ነው። ኢህአዲግ ወደ ስልጣን ከመጣ ከ1983 ዓመተ ምህረት ወዲህ በአይነቱ የተለየ ነው በተባለው በዚህ ጸረ መንግስት የተቃውሞ እንቅስቃሴ ሳቢያ ሁከት በማነሳሳት ተጠርጥረው ከ22 ሺ በላይ ሰዎች በቁጥጥር ስር የዋሉ ሲሆን ከእነዚህም ውስጥ በሁለት ዙር ከ20 ሺ በላይ ሰዎች ከስር ተለቀዋል። ቀሪዎቹ ከ2 ሺ በላይ የሚሆኑ ሰዎች ግን ወደፊት ክስ ሊመሰረትባቸው እንደሚችል መረጃዎች ያመለክታሉ።